ሰላም፣ ጤና ይስጥልን። እንደምናምሽታችኋል። የሐሙስ ሚያዝያ 2 2003 ዓ.ም ዝግጅቶቻችን ከአሜሪካ ድምፅ ሬዲዮ ይዘን ቀርበናል። አሁን የምሽቱን የዓለም ዜናዎች እናቀርባለን። የዩጋንዳው የተቃውሞ መሪ ኪዛ በሲጄ በዋስ በተለቀቁ በ24 ሰዓት በአንድ ወር ውስጥ ለአራተኛ ጊዜ ተይዘው ታስረዋል። ቤሲጄን የጸጥታ ኃይሎች ይዘው ዛሬ ያሰሯቸው ወደ ዋና ከተማይቱ ካምፓላ ወደ መኖሪያ ቤታቸው ሲያሽከረክሩ ነበር። በስፍራው ተቀርጾ የነበረ ቪዲዮ ፖሊሶች የቤሲጄን መኪና መስኮት በኃይል ይደበድቡና ወደ እርሳቸውም አስለቃሽ ጋዝ ይረጩባቸው እንደነበረ ያሳያል። ዝርዝር ዘገባውን ማይክል ኦኒያንጎ ከናይሮቢው የምስራቅ አፍሪካ ቢሮችን አድርሶናል። ሰለሞን አባታ ያቀርበዋል። ቤሲጄ በዋስ ተለቀው የነበረው በሕገወጥ መንገድ በተጠራ ስብሰባ ላይ ተገኝተዋል ተብለው ለሰባት ቀናት ከታሰሩ በኋላ ነበር። ቤሲጄ ተቋሟቸውን ከጀመሩ ካለፉ ሶስት ሳምንታት ወዲህ ዛሬ ለአራተኛ ጊዜ እየተለቀቁ መታሰራቸው ነው። የእርሳቸው የፓርቲ ባልደረባ ሮበርት ማኦ ከካምፓላ 64 ኪሎ ሜትር ወጣ ብሎ በሚገኘው የናካሶንጎላ ወህኒ አሁንም እንደታሰሩ ነው። ኪዛ ቤሲጄ ባለፈው ሳምንት ከተያዙ በኋላ የወጣ ቪዲዮ እጃቸውን ይዞ በአንድ ተሽከርካሪ ለማሳፈር የነበረን ግብ ግብ ያሳያል። ዛሬ ማለዳም እንዲሁ ከመኪናቸው ውስጥ ለማስወጣት ፖሊስ የተጠቀመበትን የኃይል እርምጃ የሚያሳይ ቪዲዮ ወጥቷል። መኪናቸውን መስበርን፣ ጋዝ መኪናቸው ውስጥ መርጨትን የመሳሰሉም። በሲጄ ተይዘው በታሰሩ ጊዜ በተከፈተባቸው ጥቃት ጉዳት እንደደረሰባቸው የፓርቲያቸው የዲሞክራሲያዊ ለውጥ መድረክ ኤፍዲሲ ቃል አቀባይ ዋፉላ ኦጉቱ አመልክተዋል። ዶክተር ቤሲዴ ወደ አንድ ከከተማ ውጭ ወዳለ እና በቤታቸው አቅራቢያ ወደሚገኝ ፖሊስ ጣቢያ ተወስደው ከሌሎች ጋር እንዳይገናኙ ተከልክለው ታስረዋል። ከመኪናቸው ውስጥ በያዟቸው ጊዜ መስኮቱን ሲሰብሩ ፊታቸውን መስታወት የቆረጠ ይመስለኛል ሀኪም እንድልክላቸው ፈቅደውልን ያዩቸውም ሀኪሙ ብቻ ናቸው በዚያ ግብግብ ወቅት የቤሲጄ መኪና አሽከርካሪና የግል ረዳት የነበሩት ሰውም መጎዳታቸውን ቃል አቀባዩ ተናግረዋል ቤሲጄ የወንጀል አድራጎቶችንና የንብረት ጥፋትን ሊያስከትሉ ከሚችሉ አድራጎቶች እንዲቆጠቡ ዳኛው ትናንት በዋስ ሲለቋቸው አስጠንቅቀዋቸው እንደነበረ ተገልጿል ይሁን እንጂ ቤሲጄ ዛሬ ማለዳ ሲያዙ አመፅም ላይ አልነበሩም ቀደም ሲል ራሳቸው በጀመሩት ለናረው የነዳጅና የምግብ ዋጋ ተቃውሞ መግለጫ አድማ መሰል አመፅ ወደ ስራህ በእግር ሂድ ተብሎ በተሰየመው መሰረት በእግራቸውም እየሄዱ አልነበሩም ብለዋል ቃል አቀባዩ ኪዛቤ። ሲጄ ቀደም ባሉ ሶስት ምርጫዎች በእጩ ፕሬዝደንትነት የተወዳደሩ ሲሆን በመጪው አመት የካቲት ይደረጋል ለተባለውን ምርጫ ተፎካካሪ መሆናቸው ይታወቃል። ፖሊስ ለቪኦኤ ዘጋቢ ጥሪዎች መልስ አልሰጠም። ኤፍዲሲ የፊታችን ሰኞ ሌላ የተቃውሞ ሰልፍ ጠርቷል። አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።